the voice of America። ከአንድ አስር ዓመታት በፊት ከሰሜን ዳርፉር ወደ ቻድ ከተሰደዱ ደቡብ ሱዳናውያን ሃምሳ ሶስቱ እንደተመለሱ የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ከድርጅቱ ማዕከል ጄኔቫ ሊሳሽ ላይን ያደረሰችንን ትስታ ብላቸው ይዛቀርባለች። የተባበሩት መንግስታት ድርጅት የእነዚህ የሱዳናውያን ስደተኞች ለመጀመሪያ ጊዜ ወደ አገራቸው መመለስ ሌሎቹንም ያበረታታል የሚል ተስፋ አሳድረዋል ብሏል። እንደ አውሮፓ አቆጣጠር በታሳስ 2003 ዓ ም ሸማቂዎች የሱዳን መንግስት ጋር ፍልሚያ ከጀመሩበት ጊዜ የዳርፉር ጸጥታ ሁኔታ እጅግ ተሻሽሏል ብሏል። ድርጅቱ ያ ጦርነት በብዙ ሺዎች የሚገመቱ ህዝቦችን ህይወት እንዳጠፋና በሚሊዮኖች የሚቆጠሩ ሌሎችን ማፈናቀሉ አይዘነጋም። ባለፈው ቅዳሜ ከምስራቅ ቻድ ኢርዲሚ ካምፕ ወደ አገራቸው ያቀኑት 53 ስደተኞች በ12 ካምፖች በዩኤንኤችሲአር እና በመንግስታቱ ድርጅት እርዳታ ከሚተዳደሩ 300000 ስደተኞች እጅግ ጥቂቶቹ ናቸው። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ቃል አቀባይ አንድሬ ሚሃቺ በዳርፉር የጎሳዎች እርስ በርስ ግጭትና መፈናቀልም በጣም ቀንሷል። ድርጅቱ የዚህን ማስረጃም ለስደተኞቹ it is important to understand that these people came first on a, on a so-called go-and-see visit to see the conditions, to see what their homes look like and so on uh, before making that decision. Um, there is a growing interest. In in the ወስኑ በሚል የሙከራ ፕሮግራም የተመለሱ መሆናቸውን ማወቅ ይገባል። ስለዚህ ሌሎችም ወደ ቤት ንብረታቸው ለመመለስ ፍላጎት እያሳዩ ስለሆነ በዚህ ዓመት በሺዎች የሚቆጠሩ ስደተኞች ወደ ዳርፉር ይመለሳሉ የሚል ግምት አለ። ስደተኞቹ መጓጓዣና ለሶስት ወር የሚበቃ የመቋቋሚያ እርዳታና ምግብ ተሰጥቷቸው እንደሚሸኙ ቃል አቀባዩ ጨምረው ገልጸዋል።